ከኤርትራ ወጥተው ወደ ኢትዮጵያ የሚገቡ ስደተኞች ድንበር ላይ የሚመዘገቡበትን መስፈርት ኢትዮጵያ መቀየሯ በተለይ እድሜያቸው ላቅማዳምና ላቅ ምህዋን ያልደረሱ ሕጻናትን አደጋ ላይ የሚጥል ነው ሲል የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዋች ዛሬ ባወጣው መግለጫ አስታወቀ። ድርጅቱ ስለ መስፈርቱ ምንነት ተጠይቆ ማብራሪያ አልሰጠም ባለፈው ሳምንት መጨረሻ ላይ የኢትዮጵያ መንግስት በሰሜን ትግራይ ሂሳት ውስጥ የሚገኘውንና ከ26 ሺህ በላይ ኤርትራውያን ስደተኞችን የያዘውን መጠለያ ጣቢያ ለመዝጋት መወሰኑንና ስደተኞችንም ወደ ሌሎች ጣቢያዎች እንደሚያዛውር አስታውቆ ነበር በተያያዘም ዓለምን እያስጨነቀ ያለው የኮሮና ቫይረስ ወረርሽኝ በኢትዮጵያ የስደተኞች መጠለያ ጣቢያዎች የሚገኙ ከሰባት መቶ ሺህ በላይ ስደተኞችን ስጋት ላይ ጥለዋል። ይህን አስመልክቶ ባልደረባችን በቅርቡ የተቀላቀለችን አዲስ ባልደረባችን ናት ስመኝሽ የቆየ ስመኝሽ እንኳን ደህና መጣሽ። ሙሉ ዘገባዋን እንዲህ አሰናድታለች። የኢትዮጵያ መንግስት ከኤርትራ ወጥተው ወደ ሀገር ውስጥ የሚገቡ ስደተኞችን ያመዘጋገብ ሂደት በድንገት መቀየሯ ኤርትራውያን ስደተኞችን በተለይ ደግሞ ለአቅም ያልደረሱ ሕጻናትን ለአደጋ የሚያጋልጥ ነው ሲል ያለም አቀፍ መብት ተሟጋች ድርጅት ሁማን ራይት ዎች ባወጣው መግለጫ ኮንኗል። በፈረንጆቹ አዲስ ዓመት መግቢያ ጥር ወር ጀምሮ የኢትዮጵያ መንግስት ኤርትራውያን ስደተኞች ወደ ሀገር ውስጥ ሲገቡ ይደረግ የነበረውን ያመዘጋገብ ሂደትና የመመዘኛ መስፈርት ግልጽ ባልሆነ መልኩ ቀይሯል። በዚህም ምክንያት ለአቅም ያልደረሱ ህጻናትን ጨምሮ የተወሰኑ ኤርትራዊ ስደተኞች አደጋ ላይ ወድቀዋል ሲሉ የሰብአዊ መብት ተሟጓቹ ድርጅት የአፍሪካ ቀንድ ዳይሬክተር ላቲሽያ ባደር ለቪኦኤ በዚህ ድንገተኛ የአካሄድ ለውጥ ዙሪያ ብዙ ግልጽ ያልሆነ ጥያቄ አለ። ዋናው ችግር ይሄ ለውጥ ሲደረግ ግልጽ ባልሆነ መልኩ መደረጉ እንዲሁም ስደተኞቹ ሲገቡ እርዳታ ከሚሰጧቸው ድርጅቶችም ሆነ ከኢትዮጵያ መንግስት ጋር በጥምረት ከሚሰራው የዓለም አቀፍ የስደተኞች ድርጅት ጋር ምንም አይነት የማማከር ስራ አለመሰራቱ ነው። ስለዚህ ውሳኔው ግራ መጋባትን ፈጥሯል። አገር ውስጥ ያሉና አዲስ የሚገቡ ስደተኞች በአሁኑ ሰዓት ምን ማድረግ እንዳለባቸውና እና እርዳታ እንዴት ማግኘት እንዳለባቸው ባለማወቃቸው ትልቅ ፍርሃት ፈጥሮባቸዋል። እንደ ሂዩማን ራይት መግለጫ ከዚህ ቀደም በነበረው አሰራር ኤርትራዊ ስደተኞች ወደ ኢትዮጵያ ሲገቡ ድንበር ላይ ምዝገባ ይደረግላቸውና ወደ አካባቢው ወዳሉት የስደተኛ ጣቢያዎች ይላኩ ነበር። ጥቂቶቹ ደግሞ ወደ ከተማ እንዲገቡ ይፈቀድላቸው ነበር ላቲሽያ ድንገተኛ ለውጡ ግን የዓለም አቀፉን የስደተኛ አቀባበል ስምምነት የሚጥስ ነው ብለዋል። በግልጽ የምናሰምርበት ጉዳይ ይሄ ድንገተኛ ለውጥ ኤርትራውያንን በተለይ ደግሞ እድሜያቸው ለአቅም ያልደረሱ ህጻናትን ጥገኝነት የመጠየቅ መብትን የሚገድም መሆኑን ነው። ይሄ ደግሞ ኢሰብአዊና ኢትዮጵያ ራሷ የፈረመችውን ዓለም አቀፍ ስምምነት የሚጥስ ነው። ኢትዮጵያ ከዩኤንኤችሲአር በዓመት ተገኘ የነበረው በጀትም በዘንድሮ ዓመት እጅጉን ቀንሷል። ጉዳዩን አስመልክቶ ያነጋገር ናቸው የዩኤንኤችሲአር ቃል አቀባይ ክሱት ገብረ እግዚአብሔር። የካምፑን መዘጋት አስመልክቶ አስተያየት መስጠት እንደማይችሉ ገልጸው የኢትዮጵያ በጀት ለምን እንደቀነሰ ግን ነግረውናል። በጀት እንደተመለከተ እንግዲህ የኤንኤችሲአር እንደምታውቂው ሙሉ በሙሉ ሊባል የሚችል ፈንድራይዝ እያረገ ከረጂ አካላት እያመቱ እየተበሰበ ነው ስራው የሚሰራ እንደ የተለያዩ አንዳንድ የኒዘንሲዎች ከተቀላየየን ወይም ፈንድራይዝ የማድረጉ ጉዳይ በዓለማችን ደግሞ ቀውሶች በበዙ ቁጥር በተለይ ወሳኝ የሚበሉ የሚባሉ ረጅቦች ወይም ዶነርስ ተመሳሳይ ስለሆኑ ይከፋፈላል፣ ኃይላቸው አቅማቸው ይከፋፈላል። እና በአገኘ ነው መሰረት ነው በተገኘው መሰረት ነው ዮንሲያር የሚመደበው። ስለዚህ እጥረት አለ። በተያያዘ ዜና የኮሮና ቫይረስ ወደ ሀገር ውስጥ መግባትን ተከትሎ በኢትዮጵያ ተጠልለው የሚገኙ ወደ ስምንት መቶ ሺህ የሚጠጉ ስደተኞች ለአደጋ ተጋልጠዋል ይህን ተከትሎ ዩኤንኤችሲአር ከመንግስት ጋር በመተባበር ስደተኞች ራሳቸውን እንዲጠብቁ ግንዛቤ የማስጨበጥና ንጽህናቸውን እንዲጠብቁ የሚያስችሉ ስራዎች እየተሰራ ቢሆንም ገና ብዙ የሚቀር ነገር እንዳለ ያስረዳሉ እንግዲህ የስደተኛ ካምፖች ና እያንዳንዳቸው የሄልዝ ሴንተር ወይም የጤና ጣቢያ አለው እነዚህ ግን መሰረታዊ የጤና አገልግሎት የሚሰጡ ናቸው እንጂ እንደዚህ ሶፍስቴክ የሆነ በተለይ እንደዚህ አይነት ኤመርጀንሲ የሚመጣበት ጊዜ በሙሉ አቅም መከላከል የሚያስችል አቅም ያላቸው አይደሉም። በማንፓወርም ጭምር ቢሆን በደንብ የተደራጀው አይደሉም ለእንደዚህ አይነት ሁኔታ። ስለዚህ እሱ አንድ አንድ ችግር ሆነው እዛ የሚሰሩ ሰራተኞችም የጤና ባለሙያዎችን የግል ደህንነታችን የሚጠብቁበት የፒፒ የሚባሉት እጥረቶችን ማምበት ጊዜ የማይሰጥ ነገር ስለሆነ በተቻለ መጠን እዚህ ሎካል የተገኙት ነገር የተወሰኑት የመግዛት ጥረት የዘዘ ያለው ነገር ግን በእንደዚህ በትንሹ በጥቂቱ የሚበቃ ስላልሆነ ለእያንዳንዱ አትሊስት አትሊስት እያንዳንዱ ከጤና ስራ ጋር የተያያዘ ስራ ለሚሰራ ትክክል እንዲኖረው እና ህል ሴንተሮችን በተሻለ መጠን እንዲደራጁ መደረግ አለበት። እሱ አንድ አንድ ችግር ነው። እነዚህንና እና ተያያዥ ጉዳዮችን እንዲያብራሩልን የደወልንላቸው የስደተኛና የስደት ተመላሾች ኤጀንሲ የህዝብ ግንኙነት ኃላፊ በጉዳዩ ላይ ማውራት አልችልም ሲሉ ምላሽ ሰጥተውናል። ምክትል ዳይሬክተሩን እየዋወቀን በስልክ ለማግኘት ያደረግነው ጥረትም አልተሳካም። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ነኝ ከፌርፋክስ ቨርጂኒያ።